ትዕግስት ዋልተ ንጉስ በቱራማ ቴራፒ እንደሷ ትርጓሜ በአእምሮ ጠባሳ ዙሪያ የምትሰራ የሥነ ልቦና ባለሙያና የእርቅ ማዕድ የሬዲዮ ፕሮግራም አጋር መሥራች ናት። በሙያዋ ብዙ አይነት ግለሰቦችን የማገዝ እድሉ ያጋጠማት ሲሆን በአብዛኛው የስነ ልቦና ችግሮች ከባለፈው የህይወት ልምድና ተሞክሮ በተለይም ደግሞ በአስተዳደግ ምክንያት የሚከሰቱ የአእምሮ ጠባሶች ማመርቀዝ ምክንያት የተፈጠሩ በመሆናቸው ለማናቸውም አይነት ጥቃቶች መፍትሄው የታመመን ቤተሰብ ማከብን እንደሆነ ትገልጻለች። በጣም በልምዴ አሁን ያየሁት ምንድን ነው፣ ያልተሰራ የኋላ ታሪክ አለ። በተለይ ዘጠና ፐርሰንቱ

እንዲያውም እንዲየ ገልጸዋለሁ ብዙ ጊዜ እስራኤል እየታመመ ቤተሰብ ቤተሰብም ይታመማል። በነገራችን አካላችን እንደሚታመመው ሁሉ ቤተሰቡም ራሱ ይታመማል። እና እንግዲህ ፋንክሽናል ካሚ የመጣ የልጅነት አስተዳደር ሁኔታዎች እና ምንድን ነው ለእኔ የልጅነታችን ጊዜ ላይ ያመጣው ጠባሳ ዛሬ ላይ በጣም ትልቅ ቦታ አለው እያስባሉ ምናልባትም አሁን ብዙ ጊዜ ይባላል እኛ ሀገር የወንዶች የበላይነት አለ ወንዶች በጣም ያጠቃል ብሎ ይባላልና አብዛኛውን ጊዜ ያው ህግ ውጭ አንድ ነው። ይህኛ ዓመት አስራ አለው ይህኛ ዓመት ያክል ቀጥ አለው ሴቶች እኩል ናቸው ከወንዶች ያክል ብሎ በጣም ሚዲያው በጣም ይጮሃል። ግን እኔ አንዳንዴ ለእኔም በራሴ የምንታይናል። አንዳንዴ እኮ የምንጮበት መንገድ ራሱ ትክክል አይደለም። ምክንያቱም ያልተሰራ ፓርታ ያልተሰራ ነገር አለ። ቤተሰብ ከታመመ ከታመመ ቤተሰብ ውስጥ የሚወጣ ወንድ እኮ የታመመ ወንድ ነው የሚሆነው። ልጆች የሚማሩት ከሚነገራቸው ይልቅ በማየት መሆኑን የምጠቅሰው የስነልቦና ባለሙያዋ ትዕግስት አልተ ንጉስ በዚህ ሳቢያ ልጆች ጥቃትን ከወላጆቻቸው እየተማሩ ያድጋሉ ትላለች። ያው ብዙ ጊዜ የሚታየው በምት ብቻ ሲቀጣ ስለምንመለከት ነው። ሲደበድባት ብቻ ነው ምናስተውለው። ግን በኢኮኖሚ ትቀጣለች። ይህ ማለት አዲዝ ያደርጋቻል፣ በማኩረፍ እንደገና በመከልከል ሊሆን ይችላል። ማህበሪያዊ ህይወቷን እንደገና በማንቋሸሽ ሳይኮሎጂ ካሊ ራሷን ወደ ታች አድርጋ ልታይ ማለት ነው። አሁን ይሄ ምን ይሆናል መሰለሽ? ይሄ ልጅ ሲመለከት አሁን ልጆች ብዙ ከምንናገራቸው ይልቅ የሚያዩት ነው የሚያስተምራቸው። በማየት ነው በጣም በመመልከት፣ ቤተሰባቸው የሚያደርግ አባትና ታደርገውን ነገር በማየት ነው ኢሚቴት እያደረጉ እየተለማመዱ የሚኖሩት ማለት ነው። ወደፊት ትልቅ አደርት ሲሆኑ የሚኖሩት እሱን ነው ብዬ ነው ማለት እና አንድ ቤተሰብ ውስጥ የሚያድግ ልጅ ደግሞ ከሚማረው ነገር አንደኛው ቁልፍ ነገር ተሰሰር የሚማራት አሁን እንግዲህ ቤት ውስጥ ምን አይነት ኢንቲሜቲ አለ፣ በእናትና በአባት መካከል ይሄ ልጅ አሁን ኢንቲሜቲ ማለት ምን ማለት ነው? ለት መደባደብ ማለት ሌላ የካመመ በሽታ የማስበው ልጁን በጣም አሁን የሰው ልጅ ፐርፌክት አይደለም፣ ምሉ አደለም። ግን ምሉ እንዲሆን የሚፈልግ ቤተሰብ፣ በእያንዳንዱ ነገር ልጆቹ ትክክል እንዲያደርጉ ደግሞ የሚቆጣጠር ቤተሰብ አለ። ልጁን መቼ ነው የሚወደው? ልጁ ትክክል ይሰራል ልጁ ትክክል ካልሰራ ግን ቤተሰብ አይወደውም። እኛ ደግሞ ብዙ ጊዜ የምንለው የስነ ልቦና ባለሙያዎች ፍቅርን አትደራደርበት። ሌላ ነገር ልትደራደር ይችላል፣ በነገሮች ላይ ግን በፍቅር በየትኛውም ሁኔታ ልጁ ቢወድቅም ቢነሳ ቤተሰብ ይወደዋል። ግን ቢወድቅም ቢነሳ የምትከለክሉ ሽልማቱን ነው። ጥሩ ካመጣ ትሸልሚዋለሽ፣ ጥሩ ካላመጣ አትሸልሚውም። መውደድ ግን አትደራደርበትን። ፍቅር ምንም በየትኛውም ሁኔታ አታስገቢሉ። ይህ ልጅ ካደገ በኋላ ሪሌሽንሺፕ ውስጥ ግንኙነት ኢትዮጵያ ውስጥ አንድ አራተኛ የሆነው ሕዝብ የአእምሮ ሕመም ሕክምና የሚያስፈልገው ቢሆንም የአእምሮ ሕክምና አገልግሎት ግን የሚያስፈልገውን ያክል የተስፋፋ አለመሆኑን የምትጠቅሰው ትዕግስት እሷ በምትሰራበት ማዕከል ውስጥም ለምክር አገልግሎት የሚመጡ ግለሰቦችን እርስ በርስ ሀሳብ ለማጋራትና በአንዴ ብዙዎችንም ተደራሽ ለማድረግ መንገድ መዘየዳቸውን ነው የምትገልጸው። እኛ ይሄ ነገር በጣም እየከበደን የሰውን ቁጥር እየጨመረ ስለመጣ ትራማ ኢንፎርምድ ፕሮሳይኮ ኤዲኬሽን ጀመረ። ይሄ ማለት ምንድን ነው? ሰዎች በተለያየ ሹ ሊሆን ይችላል፣ ቢሮ ሚመር፣ የተለያየ ህመም፣ የተለያየ የኋላ ታሪክ ሊኖራቸው ይችላል። አንድ ላይ በግሩፕ ክብ ይሰሩና መሬት ላይ ቁጭ ብለን፣ በተለይ ደግሞ ስቶሪዎችን እንጠቀማለን። ተረቶችን፣ ታሪኮችን፣ ምሳሌዎችን እንጠቀማለን ሁለተኛ ደግሞ ስዕሎችን ፔንቲንጎችን ደግሞ እንጠቀማለን። በሀገራችን የተሳሉ ማለት ነው። ምንድን ነው የምናደርገው? ሰብሰብ አድርገው፣ ምክንያቱም ዋን ቱ ዋን ከሆነ እያንዳንዱ ሰው ከሀየን በጣም ይከብዳል። ነው ትደርሹ ስብስብ ብለን ሰዎች ለስድስት ሳምንት ጮማ ላይ እንዲሰሩ እናደርጋለን። የሚገርምሽ ነገር አንዳንድ ሰዎች ፕሮፈት ያደርጋሉ። አንዳንድ ሰዎች ቴንኪ ብለውን የሚሄዳሉ። አንዳንድ ሰዎች ደግሞ እየገባቸውን አሀ እካ ይሄን ባህሪ እያሳያል ትራሬ ላይ ትራይ ላይ ኑበይ ላይ ዳ ጋር አልፈታው ይሻላል ማለት ነው። እዚህ ካውንስሊንግ እፈልጋሉ ብለው ካውንስለር የሚያዩ አሉ። በጣም ሰዎች ሀይማኖት አባት የሚያዩ ስለዚህ ለእኔ ምንድን ነው አሁን እኔ ሰጀስት አድርጌ ብትይ ምንድን ነው እንደ ትምህርት ቤት የግሩፕ ሳይኮ ኤዱኬሽን ፕሮግራም ያስፈልገናል። የስነ ልቦና ባለሙያ ትዕግስት ዋልተ ንጉስ ህብረተሰብን ለማስተማር በእድር፣ በቡና ጠጡ እንዲሁም በተለያዩ ማህበራዊ ስርዓቶች በመጠቀም ሰዎች የሚሰማቸውን ስሜትና ምክንያቱን እንዲገነዘቡ ማድረግ የሚቻል መሆኑን ጠቅሳ ለዘላቂ መፍትሄ ግን በትምህርት ቤቶች ዙሪያ ታዳጊዎች ላይ መስራት መፍትሄ መሆኑን በመገንዘብ እሷና ባልደረቦቿ እንቅስቃሴ መጀመራቸውንም ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ